የደቡብ ሱዳን ፕሬዝዳንት ሳልቫኪር ብዙ ጊዜ ሲጠበቅ የቆየውን የሰላም ስምምነት ዛሬ ጁባ ከተማ ውስጥ ፈርመዋል። ይህም ለበርካታ ወራት የዘለቀውን አስከፊ የእርስ በርስ ውጊያ ያበቃል ተብሎ ታምኗል። ማምሻውን ከስፍራው የደረሰን ዘገባ ቆንጅታዬ ታቀርበዋለች። የደቡብ ሱዳን ፕሬዝደንት ሳልቫኪር በኢጋድ ፕለስ የተዘጋጀውን የሰላም ስምምነት ዛሬ ጁባ ውስጥ ፈርመዋል። ስምምነቱ የተፈረመው ከሀያ ወራት ውጊያ በኋላ ና ለአስራ ዘጠኝ ወራት ግድም ድርድሮች ከተካሄዱ በኋላ ነው። የሽምቅ ተዋጊዎቹ መሪ ሪያክ ማቻር ና የቀድሞው የፖለቲካ እስረኛ ፓጋን አሞም ስምምነቱን ከአስር ቀናት በፊት አዲስ አበባ ላይ ፊርማቸውን አኑረውበት እንደነበረ ይታወሳል። ዛሬ ሚስተር ኪር በፊርማው ስነ ስርአት ላይ ለተሰበሰቡ የአፍሪካ መሪዎች ሲናገሩ አሁንም በአንዳንድ የስምምነቱ አንቀጾች ላይ ጠንካራ ተቃውሞ አለኝ ብለዋል። እንዲያውም አንድ ነጥብ ላይ ስምምነቱን በዛሬው ዕለት ሊፈርሙ እንደማይችሉ ጠቁመው ነበር። የደቡብ ሱዳን ሕዝብና መንግስት ምርጫ እንዳላቸው አረጋግጥላችኋለሁ። ሁላችሁም እንደምታውቁት ሕዝቤ ሰላም ይፈልጋል። መንግሥቴም ሁልጊዜ በበጎ መንፈስ ተደራድሯል። ይህን ያደረግነውም ሕዝቡ ለሚፈልገው አጠቃላይና ዘላቂ ሰላም መምጣት ስንል ነው። ደቡብ ሱዳን የሰላሙን ስምምነት ምንጊዜም ልትፈርም ትችላለች። በማንኛውም ምክንያት በዛሬው ዕለት ባይፈረም እንኳ ወደፊት እንፈርመዋለን። የዩጋንዳው ፕሬዚደንት ዮዌሪ ሙሴቪኒ በጁባው የፊርማ ስነ ስርዓት ላይ ሲናገሩ ደግሞ በደቡብ ሱዳን ውጊያው መቆም ያለበት ጊዜ አሁን ነው ብለዋል የምትታገሉት ለደቡብ ሱዳን ሕዝብ ልዕልና ነው። ሕዝቦች ራሳቸው በመጻዒ ዕድላቸው ላይ እንዲወስኑ ለማብቃት ነው ትግላችሁ። ያን ደግሞ በጦርነት እውን ማድረግ አይቻልም። ስለዚህ ጠመንጃዎቻችሁን ማስወገድ ያስፈልጋቸዋል። ሥልጣኑን መልሳችሁ ለሕዝብ ስጡ። ያን ስታደርጉ ሕዝቡ ለሚፈልገው ድምፁን መስጠት ይችላል። በጁባው የፊርማው ስነ ስርዓት ላይ የተገኙት የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በበኩላቸው የሰላም ስምምነቱን ተግባራዊ ማድረግ ቀላል አይሆንም ብለው ነገር ግን ማድረጉ የግድ ይላል ሲሉ አስገንዝበዋል። እንደምታውቁት ይህ ጉዳይ ብርቱ ትኩረት ሊሰጠው የሚገባ ነው ምክንያቱም የደቡብ ሱዳን ሕዝብም ይሁን የክልሉ ሀገሮች እንዲሁም ዓለም አቀፉ ማኅበረሰብ እንደገና ግጭት ውስጥ መግባት አይፈልጉምና። የኬንያ ፕሬዝደንት ሁሩ ኬንያታ በበኩላቸው ከተቀናቃኞቹ ወገኖች አንዱም ወገን በስምምነቱ መቶ በመቶ የተደሰተበት አይደለም ብለው ያ ቢታወቅም የደቡብ ሱዳን ሕዝብ ግን ሰላሙን ሊያገኝ ይገባል ሲሉ አስገንዝበዋል። በግጭት ወቅት ፍጹም የሆነ ነገር ማግኘት አይቻልም። ምንም እንኳ ባንደሰትበት መስማማት በሚቻልበት ጉዳይ ሰጥቶ መቀበል ይኖራል። ለእኛም መፍትሄ ለመፈለግ የሚሻለን ይኸው ነው። ፕሬዝደንት ኬንያታ አክለውም ድርድሮቹን ከሌሎች ይልቅ የደቡብ ሱዳን መሪዎች ራሳቸው ቢመሩት በተሻለ ነበር ብለዋል። ሌሎች መሪዎች ያሏቸውን በስም እነከሌ ብለው ባይጠቅሱም አነጋገራቸው የደቡብ ሱዳን ፕሬዝደንት ሳልቫኪር በመጨረሻው ዙር ድርድር ዓለም አቀፉ ማህበረሰብ ይበልጡን ንቁ ተሳትፎ መውሰዱ ላይ ሲያሰሙ የነበረውን ተቃውሞ በመደገፍ የተናገሩት ይመስላል።